የቡድኑ መሪ የናሚቢያው የቀድሞ ፕሬዚዳንት ሂፊኮን ፑዬ ፖሃምባ ቅድመ ዝግጅቱ ምን ይመስላል በሚለው ላይ ያሰሙት ለረጅም ቀናት የተዋቀረው ቡድን በምህፃሩ ኤልቲኦ የሚባለው ሀያ ወረዳዎች ውስጥ ቅኝት በማድረግ አንድ መቶ አራት የሚመለከታቸውን ተጠሪዎችን አነጋግሯል። በመቀጠልም የቡድኑ መሪ ካሰባሰቧቸው አስተያየቶች በጋዜጠኝነት ላይ የወጣውን ሕግ አስመልክተው የታዛቢዎቹ ቡድን ካነጋገራቸው አንዳንድ ተወዳዳሪዎች ሜዲያውን የሲቪሉን ማህበረሰብ በሚመለከት የተቀረጸው ጸረ ሽብር ሕግ ህብረተሰቡ በፖለቲካ እንቅስቃሴ ላይ እንዳይሳተፍ የሚገድብ ነው ብለውናል። ስለዚህም በ2001 ዓ ም የጸረ ሽብሩን ሕግ በአንቀጽ 12፣ 14፣ 17፣ 18 እና 22ን በመጥቀስ የተደነገገው በነጻ ሀሳብን የመግለጽና የዜናን ምንጭ በማኮላሸት መሠረታዊ መብቶችን የሚያሳጣ ነው የሚል ነው። በሌላ በኩል በቅድመ ዝግጅቱ ወቅት በርካታ ሴቶች መመዝገባቸው አበራታች ሲሆን፣ በሌላ በኩል ስለ ምርጫ ቦርድ አወቃቀር ካሰባሰቡት አስተያየት የታዛቢዎቹ ቡድን 48 በመቶ ያህል የተመዘገቡት ሴት መራጮች የመሆናቸው ሁኔታ የሚያበረታታ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በጠቅላይ ሚኒስትሩ የሚጠቆም ሲሆን በፓርላማው የሚጸድቅ ነው። የአፍሪካ ህብረት የታዛቢዎቹ ቡድን እንዳዳመጠው ከምርጫው ተወዳዳሪዎች ወገናት የቦርዱን በበላይ የሚሰይሙት አካሄድ ላይ ቅራኔ ያላቸው ሲሆን ለሁሉም ተወዳዳሪ ግልጽ እና ሁሉንም ባሳተፈ መልኩ ሊወያዩበት ይገባል ነው። የሚዲያ ስርጭትን በሚመለከትና የምርጫ ቦርዱን ኃላፊነት በሚመለከት የአፍሪካው ህብረት የምርጫ ታዛቢዎች ቡድን መሪ የናሚቢያው የቀድሞ ፕሬዚዳንት ሂፊኮን ፑዬ ፖሃምባ ሲደመድሙ የአፍሪካ ህብረት የምርጫ ታዛቢ ቡድን በምርጫ ቦርድ በኩል ታማኒ ግልጽና ገለልተኛ በሆነ መልኩ እንደሚሰራ ቢያረጋግጥም ሙያዊ ብቃቱን እንዲወጣ የሚል ነው። By the National Electoral Board of Ethiopia deliver credible, free, and fair elections. <laughs>